ተንታኝ ጃኪ ሲለርስ ፕሪቶሪያ የሚገኘውን የደህንነትና ጥበቃ ተቋም ይመራሉ። አፍሪካ ውስጥ እያደገ ከመጣው ሽብርተኝነትና ጽንፈኝነት ጀርባ በርካታ ጠንካራ ኃይሎች አሉ ይላሉ። ዓለም አቀፍ ሽብርተኝነትን በማባባስ እጅግ ጠንካራው ኃይል ግን ይላሉ ጃኪ ሲለርስ እጅግ ጠንካራው ኃይል ግን አከራካሪ ነው። ያም ኃይል አሜሪካ ነው ብለዋል። ብለዋልኦን ተብሎ የሚሆን አይሁን ዛሬ በዋናነት ዓለም አቀፍ ሽብርተኝነትን የሚያባብሱት የዩናይትድ ስቴትስና የምዕራባውያን ሸሪኮች ፖሊሲዎችና የሚወስዷቸው እርምጃዎች ናቸው። ግልጽ እንሆን። በኬንያ በናይጄሪያና ብዙም ሌሎች አገሮች የመንግስታቱና የጸጥታ ጥበቃ መሥሪያ ቤቶቻቸው ለአሸባሪ ድርጊቶች የሰጧቸው ምላሾች ችግሩን ይበልጥ አባብሰዋል። ነገር ግን ዛሬ በዓለም ላይ ዋነኞቹ የስደተኞችና አለመረጋጋት ምንጮች ሶማሊያ፣ ሶሪያ፣ ሊቢያ፣ ኢራቅና አፍጋኒስታን ናቸው። እነኚህ አገሮች ሁሉ ደግሞ አንዱ ከሌላው ሳይለይ ዩናይትድ ስቴትስ ጣልቃ የገባችባቸው ናቸው። በዚህም ምክንያት ውድመት ትርምስ የውስጥ ጸጥታ መበላሸትና ከፍተኛ የሕዝብ መፈናቀል ደርሷል። ተንታኙ ጃኪ ፊለርስ ባለፉት አስር ዓመታት አፍሪቃ ውስጥ ስለ አሸባሪ ቡድኖች ያካሂዱት አጥጋቢ የተባለ አዲሱ ጥናታቸው የደረሰበት ይህ ድምዳሜ ፊትለፊት ተጋፋጭ ነው። ጥናቱ በዚህ ምክንያት ሦስት መቶ ወታደሮችን በምዕራብ አፍሪካዊቱ አገር በካሜሩን ለመመደብና ከቦኮ ሐራም ነውጠኞች ጋር የሚካሄደውን ውጊያ ለመቀላቀል ለወሰነችው ለዩናይትድ ስቴትስ በጊዜው እንደ ደረሰ ማስጠንቀቂያም ሊያገለግል ይችላል ብለዋል ሲለርስ። የአፍሪካ መንግሥታትም ይላሉ ሲለርስ በማከል የአፍሪቃ መንግሥታትም ዓለም አቀፍ ሽብርተኝነትን በመግፋቱ ረገድ አስተዋጽኦ በማድረጋቸው ከወቀሳ ሊድኑ አይችሉም። ለምሳሌ የቦኮ ሐራም እንቅስቃሴ ሰሜን ናይጄሪያ ውስጥ የተቀሰቀሰው በአካባቢው ድህነት በመንሰራፋቱ፣ እኩልነት በመጥፋቱና በመልካም አስተዳደር እጦት ነው። የሱማሊያው አልሻባብ ቡድን እንደ አውሮፓውያን ዘመና አቆጣጠር በ2006 ዓ ም እንቅስቃሴ ሲጀምር እንደ አካባቢው የፖለቲካ ሰራዊት ነበር። ዛሬ እንዲህ የምስራቅ አፍሪቃ አስፈሪው የሽብር ኃይል ከመሆኑ በፊት በዓለም በብዛት የታወቀው የአልቃይዳ አሸባሪ ቡድንም አፈጣጠሩ ከአካባቢው ጋር የተያያዘ ሆኖ እናገኘዋለን ሲሉ ያስረዳሉ ጃኪ ሲለርስ። When I speak of these big trends and external developments, it is always important to make the point. ስለ እነዚህ ትላልቅ ዝንባሌዎችና የውጭ ተጽዕኖ ስናገር ሁሉም አይነት ሽብርተኝነት የተወለደው በዚያው በራሱ ሀገር ውስጥ ባሉ ሁኔታዎች ምክንያት መሆኑን መገንዘብ ጠቃሚ ይሆናል ከየአካባቢው ታሪክ ጋር አንደኛው ብሔር ሌላውን ከማግለል ጋር በተያያዘ በመልካም አስተዳደር እጦት ሳቢያ ሁሉም እኩል የአገሪቱን ሀብት እንዳይካፈል ሲደረግ እናም አመራሩ ለረጅም ጊዜ በአንድ አምባገነን ተይዞ ሲቆይ አመፃን ይወልዳል። ኦዛማ ቢንላደን የጦር መሳሪያ አንስቶ ውጊያ የጀመረበት ምክንያት በአገሩ በሳውዲ አረቢያ ሙስናና ድህነት በመንሰራፋቱ ነው። የአፍሪካ አሸባሪዎችም መሳሪያ ያነሱት በመጀመሪያ ደረጃ በዓለም አቀፍ ጉዳዮች ምክንያት ሳይሆን እዚያው በአገራቸው በተከሰቱ ችግሮች ሳቢያ ነው እና ይህ ጥናት ጽንፈኝነትን በመዋጋት ላይ ለሚገኙ የአፍሪካ መንግስታት ምን ምክር ይለግሳል? ዋናው መፍትሄ ይላሉ ሲለርስ ዋናው መፍትሄ ቀላልም እጅግ ውስብስብና ከባድም ነው። መንግስቱን ከሙስና አሰራር ማጽዳት፣ የሥራ እድሎችን መፍጠር፣ የትምህርትና የማህበረሰብ አገልግሎቶችን እንዲሁም የዜጎችን ሕይወት ማሻሻል ከአንድ አገር ግጭቶችንና ሽብርተኝነትን ለማስወገድ መፍትሔ ናቸው ሲሉ ጃኪ ሲለርስ በጥናታቸው መክረዋል።